The Voice of America በኦጋዴን ነጻ አውጪ ግንባር እና በኢትዮጵያ መንግስት መካከል ለሶስት ቀናት ይቆያል የተባለ ውይይት ትናንት እሁድ ተጀምሯል ይላል። በኢትዮጵያ ባለስልጣናትና በኦብነግ መካከል ንግግሩ የተጀመረው ተለይቶ ባልተገለጠ የኬንያ ከተማ መሆኑንም የአሜሪካ ድምጽ የሶማለኛ ዝግጅት ክፍል ባልደረባ ሐሩን ማሩፍ ዘግቧል። ዝርዝሩን ሰለሞን አባተ ይዞ ቀርቧል። ትናንት እሁድ የካቲት አራት 2010 ዓ ም መጀመሩ የተነገረው ድርድር የንግግሮቹ የመጀመሪያ ዙር እንደሆነ ተገልጿል። የኦጋዴን ብሔራዊ ነጻ አውጪ ግንባር ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ለቪኦኤ በሰጡት ቃል መሠረት ሁለቱም ወገኖች አራት አራት ልዑካንን ነው ወደ ኬንያ የሰደዱት። የኦብነጉ ልዑካን ቡድን የተመራው በውጭ ጉዳዮች ኃላፊው አብዲራህማን ማህዲ እንደሆነ ተገልጿል። በኢትዮጵያ በኩል ግን መሪው ማን እንደሆነ አይታወቅ እንጂ የሶማሌ ክልል ፕሬዚደንት አብዲ መሐመድ ኦማር ከሌሎች ባለስልጣናት ጋር በድርድሩ ጠረጴዛ ላይ እንደነበሩ የውይይቱ አመቻቾች ያወጡት ፎቶግራፍ ያሳያል። ለንግግር የቀረቡት በርካታ ጉዳዮች መሆናቸውን የኦብነጉ ቃል አቀባይ ሂርሞጌ ለቪኦኤ ገልጸዋል። የመጀመሪያው ቀን ውይይት የሞቀ ግንኙነት የተስተዋለበት እንደሆነ ቢነገርም ውጤቱ ምን ሊሆን ይችል ይሆን? ሂርሞጌ፣ ቀድመን መናገር አንችልም። ይሁን እንጂ ንግግሮቹ በመርህ ላይ በካሳ ጉዳዮች ላይ፣ ራስን በራስ በማስተዳደር በነጻነት በውሳኔ ሕዝብ፣ በምጣኔ ሀብትና በመቶዎች ዓመታት በዘለቀ ወረራ ወይም የኃይል ይዞታ ጉዳዮች ላይ ነው የሚያተኩሩት። ምንም እንኳን በኦብነግና በኢትዮጵያ መንግሥት መካከል ከስድስትና ከአምስት ዓመታት በፊት ሁለት ጊዜ ድርድሮች ቢጀመሩም አንዱም ወገን ከያዘው አቋም ፈቀቅ ማለት ወይም መልቀቅ ባለመፍቀዱ ምክንያት ተጨናግፈዋል። እነዚያ ውይይቶች በመጠራጠር የተሞሉ መተማመን የራቃቸው እንደነበሩ የዓለም አቀፉ የቀውስ መፍትሄ አፈላላጊ ቡድን አይሲጂ የአፍሪካ ቀንድ ፕሮጀክት ዳይሬክተር ራሽድ አብዲ ለቪኦኤ ገልጸዋል። የመለስ ዜናዊ ህልፈትና ተከትለውም የተፈጠሩት የሽግግር ሁኔታዎች ጫና ሳያሳድሩ እንዳልቀሩ ራሽድ አሊ ተናግረዋል። ሁለቱም ወገኖች ትኩረት የራቃቸው ይመስለኛል። በኦግነግ በኩል ወደ ጠረጴዛው የቀረቡት ምን እንደሚፈልጉ አንጥረው ሳያውቁ ነው። ኢትዮጵያውያኑ ባለሥልጣናት ይፈልጉ የነበረው ደግሞ እጅግ አነስተኛ የሆነ የዘዴ ወይም የታክቲክ ጥቅም ነበር። አሁንም ቢሆን ውይይቶቹ ቢጀመሩም፣ ይላሉ ራሽድ አሊ፣ ስፋት ባላቸው ጉዳዮች ላይ መግባባትና ከያዟቸው አቋሞች ፈቀቅ ማለት ካልፈለጉ ወደፊት መቀጠል አስቸጋሪ ይሆንባቸዋል። ዋናው አጣብቂኝ ደግሞ የኢትዮጵያ ሕገ መንግሥትና የውሳኔ ሕዝብ ጉዳዮች ናቸው። ኦብነግ የኢትዮጵያን ሕገ መንግሥት አላውቅም ሲል የኢትዮጵያ ባለሥልጣናት ደግሞ ይህንን አቋሙን እንዲቀይር ይፈልጋሉ ብለዋል ራሽድ አሊ። በመሆኑም ከከባዶቹና አነጋጋሪዎቹ ጉዳዮች አንዱ ይህ ሳይሆን እንደማይቀር ጠቁመው አሁን ኢትዮጵያ ውስጥ ያለው ሁኔታ ለውይይቶቹ እንደገና መጀመር የፈጠሩት ምቹ አዝማሚያ መኖሩን የኦብነጉ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ጠቁመዋል። አሁን ኢትዮጵያ ውስጥ ትልልቅ ለውጦች አሉ ብለን እናምናለን። አሁን ሰዎችን ዝም ማሰኘት አይቻልም። ድርድሮቹ ኢትዮጵያ ውስጥ ያሉት ሁኔታዎች በየዕለቱ፣ በየሳምንቱ፣ በየወሩ እየተለዋወጡ ካሉበት ሁኔታ ጋር ገጥመዋል። እነዚህ ሁኔታዎች ደግሞ ተያያዥ ጫና አላቸው። በድርድሮቹ ዙሪያ ያለው ሁኔታና አየር መልካም መሆኑንም ሂርሞጊያ አክለው ተናግረዋል። ስለ ውጤቶቹ መተንበይ ግን አስቸግሯቸዋል። የአይሲጂው አብዲራሺድ ደግሞ አሁን ያሉት ሁኔታዎች ምናልባት ለኢትዮጵያ ባለሥልጣናት በሚያዳላ ሁኔታ ውጤት ሳያስገኙ እንደማይቀሩ ይገምታሉ። ውይይቶቹ እየተካሄዱ ያሉት ኢትዮጵያ የተለያዩ አይነቶች ባላቸው ተጽዕኖዎች ሥር ባለችበት ወቅት ነው። የበረታ ያለ መረጋጋት ውስጥ ነች። ስለዚህ አንዳች መልካም ዜና አብዝቶ የምትፈልግበት ወቅት ነው። ስለዚህ የድርድሩ መጀመር በዓለም አቀፍ ደረጃም ቢሆን ጥሩ ገጽታን ያሳይላታል። ይኸው ከተቃዋሚዎች ጋር እየተነጋገርነን እኮ እንድትልም እድል ይሰጣታል። ስለዚህ አዲስ ድርድር ከኢትዮጵያ ባለሥልጣናት አንዳች ምላሽ ለመስማት ደውዬ ነበር። ያነጋገርኳቸው ባለሥልጣን በሌላ አካባቢያዊ ጉዳይ የተጠመዱ መሆናቸውን ገልጸውልኝ ስለ ኢትዮጵያ መንግሥትና ኦብነጉ ድርድር ብዙም የሚነግሩኝ መረጃ እንደሌላቸው ገልጸውልኛል። የድርድሩን መጀመር ግን አላስተባበሉም።